አቶ ታመነ ካሱ ለ አስራ ስድስት ዓመታት ያክል በዩናይትድ ስቴትስ ውስጥ ኖረዋል። ለሶስተኛ ጊዜም ለመምረጥ ተሰናድተዋል። ዓመታትን እየቆጠሩ ወደ ምርጫ ጣቢያ የሚያመሩበትን ምክንያት ሲያስረዱም ድምፄን የማሰማት መብት ስላለኝ የምፈልገውን ሰው ለመምረጥ፣ ምክንያቱም በአሜሪካ ውስጥ ኖር ብዙ የሚያስፈልጉ መብትን ለማስከበር የምትፈልገውን ሰው መምረጥ አለብህ እንዲሁም ደግሞ ለኮሚኒቲህን ላለው ለእኛ ኮሚኒቲም ተገል ለመሆን ለሚያስፈልጉ ነገሮች በሙሉ አንተ የፈለጥከውን ሰው ስትመርጥ የፈለግከውን ማድረግ እንደሚችል ስለሚገባኝ ነው። ለመሆኑ አቶ ታመነ ድምፃቸውን ሊሰጡት ያሰቡትን እጩ ለመመዘን መስፈርታቸው ምንድን ነው? ብዙ ነገሮች አሉ። ከብዙዎቹ በጥቂቱም ባነሳ፣ አንደኛ አሁን ብዙ ቦታ ኢንፕሎይመንት አለ፣ የስራ እጥረት አለ። ብዙ መሰራት ያለባቸው ኢንፍራስትራክቸሮች በአካባቢ አሉ። እንዲሁም ከኢትዮጵያ ጋር ያለውን ግንኙነት ያጠናክርልኛል የሚለውን እጩ ለመምረጥ ዝግጁ ነኝ። አዎ በራሴ የገመትኩት ሰው ስላለ እና የገመትኩት ፓርቲ ስላለ ለዛ ድምፅ ያን እሰጣለው ለመስጠት ተዘጋጅቻሉ። ባለቤቴም ልጄም ለመምረጥ ተዘጋጅተናል። ዩናይትድ ስቴትስ በኮቪድ-19 ቫይረስ ምክንያት በርካታ ዜጎቿን ያጣች ሀገር ናት። ከ200 ሺህ በላይ ዜጎቿን አንድ ዓመት ባልሞላ ጊዜ ውስጥ በቫይረሱ አታለች። የቫይረሱ ተጽዕኖ በሁሉም መስኮች ላይ አርፏል። የቫይረሱ ስርጭት ድባብ ምርጫው ላይ የሚያሳድረው ተጽዕኖ ባይካድም የተቀመጡ አሰራሮች የመራጮችን ደህንነት የሚያስጠብቁ በመሆናቸው ትውልደ ኢትዮጵያንን ከመምረጥ ያግዳል ብሎ እንደማያምን የነገረን ደግሞ ቴዎድሮስ በፍቃዱ ነው። አይ በእርግጥ እኔ ብዙም ያግዳቸዋለን ብዬ አልገምትም። ምናልባት አሁን እኔ እንግዲህ እንደ አብዛኛውን እኔ የምኖረው ያው ሜሪላንድ የሚባል ዲሞክራሲ የሆኑ ስቴቶች ናቸው። ሜሪላንድ፣ ቨርጂኒያ የሚባል እነሱ አይ ቲንክ ብዙም ችግር የለባቸው መሰለኝ። ይሄ የምርጫ ሳጥን ማቅረብ እና አሁን ለምሳሌ እኛ አካባቢ በየቦታው አለ፣ በየከተማው አለ ብዙ ስለዚህ እንደውም ቀለል ያደረገዋል ብዬ ነው የማስበው። የዛን ሰዓት ወጣ ብለህ መመረጥ ይችላል። ግን የዕለት ሁለት ከሆነ ምናልባት ብዙ ሰልፍ ይኖራል ብዙ የሚያስቸግር እና አንዳንዴ ልትሰንፍ ትችላለህ። የዛን ሰዓት ወጣ ይህን ሁሉ ሰልፍ ምናምን ብለህ አሁን ግን ቀደም ብለህ መርት መምረጥ ትችላለህ። አሁን እንደውም እኮ እንደሰማሁት ከሆነ አንክ ሀምሳ ሚሊዮን በላይ ሰዎች ኦልሬዲ መርጠዋል። ይህም ጨምሮ ማለት ነው። እና ምንድን ነው ይህ ግዜ የሚያነሳ ሰው ቀለል ዋላክ ትችላለህ። አሁን ምክንያቱም አንደኛ አንተ ከሰው ጋር እንዳትነካካተው ማለ አያሰጋ ብዙም ሰልፍም አይኖርም። እስከ ዛሬው ቀን ድረስ ከ80 ሚሊዮን በላይ አሜሪካውያን ድምፃቸውን አስቀድመው ሰጥተዋል። ከስምንት ዓመታት በላይ በዩናይትድ ስቴትስ ውስጥ የኖረው ቴዎድሮስ በፍቃዱ አንዱ ነው። ቴዎድሮስ ድምፁን ያልተስማማበትን አስተዳደር ለመቀየር እንደሚጠቀምበት ያውሳል። እኔ በእርግጥ ዘንድሮ ያነሳሳኝ ያው ብዙ መልኮ ልናየው እንችላለን አሁን ዋይት ሀውስ ውስጥ ያለው አገዛዝ ማለት እኔ በምፈልገው መልኩ የሚሄድ አይደለም። በእርግጥ ከተለያዩ ነገሮች አንግል ብታይ ለምሳሌ ከኢሚግሬሽን ጋር በተያያዘ፣ ከዚህ ከተለያዩ መብቶች ጋር እንደዚህ፣ ከዘረኝት ጋር እንደዚሁም አገሪቷን የሆነ በመከፋፈል ነገር ውስጥ ያለ ነገር ስላለ ትንሽ እሱ አይመችም አልደግፈውም፣ ይሄን ነገር። ሁለተኛ ደግሞ ያው እንደ አንድ ያው ትውልደ ኢትዮጵያዊ ለዚህ አንተ ስለምንኖርበት ሀገር ስለ አሜሪካ ብቻ ለምታስበው ሌላም ደግሞ ስለ ሀገርም ታስባለህ። ስለዚህ እዚህ ያለው አድሚኒስትሬሽን አሁን ያለው አድሚኒስትሬሽን ስለ ሀገር ምንላል ብለህ ታስባለህ። ያን እና ያን አይተህም ደግሞ ያው የራስን አቋም ትወስዳለህ። ስለዚህ በዚህ መልኩ ነው ዘንድሮ ለመምረጥ የወሰንኩትኛ ክሸሌ ቴዎድሮስ ድምፁ ሊሰጣቸው ያሰበው ለዲሞክራቱ ጆ ባይደን ነው። እሳቸው ቢያሸንፉ መፍትሄ ሊያገኙላቸው ይችላሉ የሚላቸውን ጉዳዮችም እንዲህ ዘረዝራል። ዘረኝነትን ትንሽ ያው እንደዚህ የሚከፋፍለውን ነገር አንድ የሚያደርግ አንድ ያስፈልጋል። ሁለተኛ ደግሞ እንዳልኩ እንደ ትውልድ ኢትዮጵያ ይህ አድሚኒስትሬሽን ለምሳሌ አሁን ያለው አድሚኒስትሬሽን በጣልቃ በመግባት እና ትንሽ በሚጎዳ መልኩ የሆነ ትንሽ ሚዛን የጎደለውም ነገር የሚደረግ ነገር አለ። ስለዚህ ሚዛና የሆነው የሚያራምድ መንግስት ቢኖር ያደስ ይለኛል። ስለዚህ ይሄን ያሟላል ብዬ የምገምተው ለምሳሌ ያው ምናልባት እኔ አክቹዋሊ አሁን እንደ ዲሞክራሲ ነው ብዬ ነው አሁን አክቹዋሊ እንትን የምለው። ስለዚህ አሁን እሱ ያሟላል ብዬ ማሰባቸው ባይደን ማለት ነው። ይሄን እንደት ነው ያሟላል ብዬ አስባለሁ ኢሚግሬሽንም ትሪት ከማድረግ አሁን ለምሳሌ በትራምፕ በኩል ያለው አድሚኒስትሬሽን ኢሚግራንቶችን እንዴት ትሪት እንደሚያደርግ አለ የሚያውቀው ነው። በሜክሲኮ ድንበር በኩል ለምሳሌ እንዴት እናትና ልጆች የመለያየት የሆነ ትንሽ ለመስማት ትንሽ የሚከብዱ ነገሮችን የሚያደርግ ነገር አለው። ከዛም ነገር ስላለ እና አንዳንዴም ደግሞ ሪስፖንስብል የሚሆን መስም ነገር ስላለ ኃላፊነት የጎደለውም ነገር ይኖራል። ስለዚህ ይሄንን ቀርሶ የሚያስተካክል መንግስትና አድሚኒስትሬሽን ሲመጣ ደግሞ ወደሱ ታዝነብላለህ። ያ ነው የኔ መስፈርት። የዛሬ አራት ዓመት ለምርጫ ቢመዘገብም የቅድመ ምርጫውን ሂደት በመመልከት እና በመዘናጋት ድምፅ ሳይሰጥ በመቅረቱ የደገፋቸው ሂላሪ ክሊንተን መሸነፋቸው፣ ያልደገፋቸው ትራምፕ ደግሞ ማሸነፋቸው ትምህርት እንደሆነው የሚናገረው ከስምንት ዓመታት በላይ በአሜሪካ የኖረው ዮሐንስ ፍሳ በበኩሉ የስደተኞች ጉዳይ ያሳስበዋል። ለእኔ ቁልፍ የምላቸው ጉዳዮች አሉ። ስሉድ ኢትዮጵያ ደግሞ ወገኖቼ ከኢትዮጵያም ሆነ ከሌሎች ሀገራት ለትምህርት ሊሆን ይችላል ለስራ ሊሆን ይችላል። በሀገራቸው መንግስት ሚኒስትሪ ተደረገው ሊሆን ይችላል። የሚመጡባት ሀገር ያለምንም ስቃይ መጥተው ተምረውም ሆነ ሰርተውም ሆነ ይሄነች አሜሪካ እና ይሄንን ደግሞ ባይደን ወደ አስራ አንድ ሚሊዮን የሚሆኑ ወረቀት የሌላቸውን ወረቀት እንዲያገኙ አደርጋለሁ ብሎ ቃል ገብቷል። ይሄ አንዱ ነው። እንደ ሰው ደግሞ ስትመለከተው በተለይ አሁን ቦርደር ላይ ያሉ በየቀኑ የምንሰማው ዜና ነው። እናትና ልጅን መለያየት እንደ ሰው ከሰው መውረድ አይሆንም ስትመለከተው አሁን ያለውን ስደተኞችን የሚመለከት አሰራር የሚተቸው ዮሐንስ ይህንን ይለውጣሉ ብሎ ለሚያምናቸው እጩ ድምፁን ለመስጠት መሰናዳቱንም ይናገራል። ለዮሐንስ ሌላው አንገብጋቢው ጉዳይ የጤና መድህን ነው። እዚህ ሀገር ስትሰራ ትንሽ ወገብ አንድ ነገር ቢሆን እድሜ ልክህን ከፍለ ማጨርሰው እዳን የሚኖርብህ ልታክም ብትልን አንድ ዶክተር ቪዚት ለማድረግ እኮ ሄደህ ስትወጣ ሀያ አምስት ዶላር ምናምን ነው የሚላክል ስለዚህ ማንም ሰው ሊገዛው የሚችል የጤና የመድን ኢንሹራንስ ያስፈልጋል። ይሄ ደግሞ ባይደን አንዱ ከዝርዝሮች ውስጥ ያስገባው ነገር ነው። ዮሐንስ የውጭ ጉዳይ ፖሊሲ፣ የዘርና የቀለም መድሎን የመሰሉ ጉዳዮችን በተሻለ ሁኔታ ያስተናግዳሉ ላላቸው እጩ ድምፁን ለመስጠት መሰናዳቱን ነግሩናል። አስተያየት ሰጪዎቻችን እንደዚህ ያለው ሰሞን የተወለዱባትን ሀገር ኢትዮጵያን የምርጫ ባህልና አሁን የሚኖሩባትን ዩናይትድ ስቴትስን የምርጫ ታሪክ ለማነጻጸር አጋጣሚ እንደፈጠረላቸው አልሸሸጉም። አቶ ታመነ ካሱ፣ እጅግ በጣም ብዙ ልዩነት አለ በኢትዮጵያና በዩናይትድ ስቴትስ የምርጫ ሥነሥርዓት ላይ ምንድን ነው ምንም። እዚህም፣ አንዳንዴ የሚሰማው ፐርፌክት ባይሆንም ግን፣ ከሀገራችን ከዘጠና ዘጠኝ ፐርሰንት በላይ የተሻለ ነው። ምክንያቱም አንተ ለፈለግከው ሰው ድምፅ መስጠት ትችላለህ። የሚያስገድድህ የለም አንድም እሱ ነው። ይህንን ሊማሩ የሚገባቸው የመናገር መብትን አንድ ሰውን ለመምረጥ ያልፈልገ መቃወም እንደሚችሉ ኢትዮጵያውያን ሊማሩ ይገባቸዋል የኢትዮጵያ ባለስልጣናት። ዮሐንስ ፍሳ ኢትዮጵያና ኢትዮጵያውያን ሊማሩት ሊያሳድጉት ይገባል የሚለውን በአመታት ኑሮ የተመለከተውን የዩናይትድ ስቴትስን የፖለቲካ ልማድ እንደዚህ ያስረዳል። የምርጫ ስራታቸው ስትመለከት የሁለት መቶ ዓመት ከፋውንደርስ ሲሏቸዋል አሜሪካኖች የምርጫ ስርዓታቸውን ሙሉ ለሙሉ ከዛሬ ሁለት መቶ ዓመት በፊት አባቶቻቸው ያስቀመጡላቸውን አካሄድ ተከትለው ነው። እሴቶቻቸውን ያጠብቃሉ። አንድ ጥሩ የሆነ ሲስተም ዘርግተዋል። በእርግጥ አሁን አከራካሪ ነገር ነው። ፖፑላር ቮት ያገኘ ሞር ያገኘ ማሸነፍ አለበት፣ ሁለት መቶ ሰባውን ያገኘ ነው ማሸነፍ አለበት የሚለው ትንሽ አከራካሪ ነው። ግን እንዳልከኝ ከዚህ የአሜሪካ ምርጫ ስርዓት ኢትዮጵያ ምን ትማራለች? እኛ እኮ እንደ መንግስት ከአሜሪካ አይቀድምንም። የመንግስት አስተዳደር የገባን ህዝቦች ነበር። ነገር ግን ያንን የሚተገብሩ የመንግስት አመራር ያንን የሚተገብሩ የሚያስፈጽሙ አካላት የሉንም። እንግዲህ ችግሩ ይሄ ነው። ስለዚህ መንግስት ነው ሊማር ይገባል የምለው። እንዴ ዛሬ እኮ አንዱ በምርጫም በፍጥጫም የሚልበት ጊዜ ላይ ደርሰናል። እና ይህንን ነፃ የዲሞክራሲን አስተሳሰብ ፍልስፍና ኢትዮጵያ በመንግስትም ደረጃ በማህበረሰብም ደረጃ ተቀብለን የሚወክልን ሰው መርጠን ማንም ሰው በሀሳቡ የማይፈረጅበት ማንም ሰው በአመለካከቱ በእምነቱ የማይታሰርበት የማይገረፍበት የመረጠውን አካል ፍትሐዊ በሆነ ሁኔታ አለምንም መጭበርበር መጭበርበር የሚለው ቃል በአብዛኛው እዛ ነው ሰማዜ እኛም ይሄንን ሌጋ ሌጋሲያቸውን አይተን እንግዲህ በተግባር ለመምረጥ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የፊታችን ማክሰኞ ይከናወናል። ከሪፐብሊካኑ ዶናልድ ትራምፕና ከዲሞክራቱ ጆ ባይደን መካከል ቀጣዩን የሀገሪቱን መሪ ለመምረጥ ከ150 ሚሊዮን በላይ አሜሪካውያን ተመዝግበዋል። የአሸናፊዎች የአመራር ብሂል የእያንዳንዱን አሜሪካዊ ሕይወት በቀጥታና በተዘዋዋሪ የሚነካ መሆኑን የሚያነሱ ሁሉ ሁሉም የመምረጥ መብቱን ይጠቀም ዘንድ መጠየቃቸውን ቀጥለዋል። ለአሜሪካ ድምፅ ሀብታሙ ስዩም።